ኦሮሚያ የሲዳማና የደቡብ ክልሎች ክልሎቹ በሚያዋስኗቸው አካባቢዎች የጸጥታ ችግር እንዳይከሰት በመስራታቸው ስድስተኛው አገራዊና ክልላዊ ምርጫ በሰላማዊ መንገድ መከናወኑን የክልሎቹ የጸጥታና የሰላም ቢሮ ባለስልጣናት ተናገሩ ይላል ተከታዩ ዘገባ። በቀጣይም ለግጭት መንስኤ የሚሆኑ ጉዳዮችን በመለየት ለዘላቂ ሰላምና መረጋጋት በጋራ እንደሚሰሩም ከሶስቱም ክልሎች የጸጥታ አመራሮችና ከሁሉም የጸጥታ ዘርፍ ተወካዮች ጋር በሐዋሳ ከተማ በመከሩበት ወቅት አስረድተዋል። የሐዋሳው ዘጋቢያችን ዩናሳን ዘብዲዮስ ተከታትሎታል። የሲዳማ ክልል የጸጥታ ቢሮ ኃላፊ አቶ አለማየው ጢሞቴዎስ የኦሮሚያ የሲዳማና የደቡብ ክልሎች የሚያዋስኗቸው ወረዳዎች እንዳሏቸውና በአስተዳደራዊ ወሰን የተነሳ በተለያዩ ጊዜያት ግጭት የሚነሳባቸው መሆናቸውን ገልጠው በእነዚህ አካባቢዎች በምርጫ ወቅት ችግር ተፈጥሮ ምርጫው እንዳይስተዋጎል በተያዘው የጋራ አቋምና በተሰራው የተቀናጀ የጸጥታ ተግባር ስድስተኛው አገራዊና ክልላዊ ምርጫ በሳቸው አባባል ያለ ኮሽታ በሰላማዊ ሁኔታ ተካሂዷል ብለዋል። ቅጣት ያለው አመራር ሰተን ምርጫውን እንዳሳካን ሁሉ ዘላቂ ሰላም ከማምጣት አኳያ ተቀናጅተን መስራት ይኖርብናል። የጸጥታ ስራ ያለ ድንበር የሚሰራ ስራ ነው፣ በቅንጅት የሚሰራ ስራ ነው። ወላይታ ሰላም ካልሆነ ሲዳማ ሰላም አይሆንም። አርሲ ሰላም ካልሆነ ሲዳማ ሰላም አይሆንም። ጌዲዮ ሰላም ካልሆነ ሲዳማ ሰላም እንደማይሆን አውቀን ነው የምንመራው። በኦሮሚያ ውስጥ በተመሳሳይ መልኩ ችግር ያለበት አመራር ካለ በሲዳማ ውስጥ እኔ ችግር ውስጥ ከገባው ሁላችሁም ምንን መታገል መቻል ይኖርባችሁ እኛ እያለን እናንተ እያላችሁ የተዋለደ የተጋመደ ለስ እኛ ከመኖራችን በፊት የተፈጠሩ ማህበረሰቦቻችን ለምን ይፈናቀላሉ? ለምን ይገደላሉ? ኢትዮጵያዊ አሜሪካ ላይ ሄዶ ሱቅ ከፍቶ እየሰራ የለም እንዴ? በሲዳማ ክልል ከከምባታ የመጣ አንድ ወጣት ልጅ ስራ ፈጥሮ መኖር የማይችል ከሆነ የእኔ መቀመጥ ምኑ ነው ትርጉሙ? ሁላችንም በዚህ ልክ ነው መያዝ ያለ ለዘላቂ ሰላም ሶስቱም ክልሎች ተጋግዞ መንቀሳቀስ እንዳለባቸው ያሳሰቡት አቶ አለማየሁ ከውጭም ከውስጥም ኢትዮጵያን ለማፍረስ ጊዜው አሁን ነው ብሎ የሚቋምጡ ኃይሎች ዛሬም አላረፉም። ነገር ግን ይህን ማለፍ የምንችለው ስንተጋገዝ ስንደማመጥ፣ በጋራ ስንቆም ነው። እኛ አሁን እዚህ ያለን የጸጥታ አካላት ከእኛ ኢትዮጵያን ለማሻገር ምን ይጠበቃል የሚለውን ጥያቄ ሁላችንም ማሰብ ይኖርብናል። እኛ አገር እንጂ ብሔር የለንም። በተለይ የጸጥታ አመራሮች ከወትሮ በተሻለ መልኩ የጠላት መውጫና መግቢያ በመዝጋት እስከ ታች እስከ ቀበሌ ባለው በብሎክ፣ በመንደር፣ በጎጥ፣ በህዋስ፣ በልማት ቡድን ተብሎ በተቀመጡ አደረጃጀቶቻችን በሚሊሻ፣ በመደበኛ ፖሊስ፣ በፌዴራል ፖሊስ፣ በመከላከያ፣ በልዩ ኃይላችን፣ በፕ በክልሉ ፖሊስ እጠናችንን ያለ ድንበር መጠበቅና የህግ በላይነት የማስከበሩ ጉዳይ ከእያንዳንዳችን ይጠበቃል። ኢትዮጵያን ለማሻገር ከጸጥታ አመራሮች ይጠበቃል ያሉትንም አቶ አለማየሁ ተናግሯል። የአስተዳደር ወሰን ጥያቄዎችን ለሚመለከቱ አካላት ተን የህዝብ እንዳይነት መጠበቅ ይጠበቅብናልም ብሏል። በቀጣይ በስዳማም በደቡብ ክልልም በኦሮሚያም አንዳንድ ቦታ ያልተፈቱትን ጥቃቅን የመሳሰሉ የወሰን ጉዳዮች አሉ የወሰን ጉዳዮች ለአርሶ አደር ምኑም አይደለም። አስተዳደራዊ ወሰን ጉዳይ የአስተዳደር አካል ነው የሚፈታው። ይሄንን ወደ አርሶ አደር እያስገባችሁ የሚታጋጩ ካላችሁ ጥንቃቄ መውሰድ ይኖርባቸዋል። እንደ በፊቱ በወላታ ውስጥ ሁለት ሰው ሞተ አንተላለፋትም። በኦሮሚያ ውስጥ አንድ ሰው ቆሰለ አናልፍም። በምን ምክንያት ማን ያስገደለው ማን ገደለው? የታጠቀ ኃይል ደግሞ ሊኖር የሚገባው የመንግስት አካል ብቻ ነው። ሌላ የታጠቀ አካል ሚንቀሳቀስ ላይ በተባበረ ክንዶቻችን አሁንም እርምጃችን አጠናክረን ማስቀጠል ይኖርብናል። በየቦታ ላይ አሁን በተጀመረው ልክ ፍተሻዎች መጠናከር ይኖርባቸዋል። የመረጃ ልውውጥ በዚህ ልክ መቀጠል ይኖርባቸዋል። በዚህ አግባብ ከተቀናጀን እና ከተደራጀን አይደለም የሀገር ውስጥ ጽንፈኛ የውጩ ኃይል በማይደፍረን ሁኔታ በመልኩ መቆም ስለምንችል ሁላችንም በዚህ አግባብ ተቀናጅተን አሁን ይዘን የመጠናቸው የጋራ መግባባቶችን አንድነታችንና አብሮነታችንን በማጠናከር ኢትዮጵያን እናስቀጥላለን። በሐዋሳ ከተማ በተካሄደው የሶስቱ ክልሎች የጸጥታ መድረክ የተገኙት የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጀብርል ማመር በበኩላቸው ምርጫውን በማካሄድ ኢትዮጵያ እንድታሸንፍ የስዳማ የኦሮሚያና የደቡብ ክልል የጸጥታ መዋቅሮች የተጫወቱት ሚና ከፍተኛ ነበረ ብሏል። ትናንትና አብሮ ለመሰማራት ሲቸገር የነበረው የጸጥታ መዋቅር ተደራጅቶ ወሰን ሬቬሌሽን እንደመሆኑ መጠን ጸጥታውን የማስከበር ደረጃ ላይ ደርሰናል። ይሄ በቀላሉ የመጣ አይደለም። ይሄንን ያመጣው እዚህ ያለው እዚህም ያልመጣ የጸጥታ መዋቅር የመንግስት አመራር እና አባላት ውጤት ነው። ከዚህ የምንማረው ምንድን ነው? ሁለት መሰረታዊ ነገር ነው። አንዱ ውስጣችን ካስተካከል ውጪያችን ላይ ያለው ተስፋ ነው። ውስጣችን ካስተካከል ህዝባችን ማንቀሳቀስ እንችላለን። ውስጣችን ካስተካከል ሀገራችን ወደፊት ማራመድ እንችላለን። አንዱ ትልቅ የምንማረው ይሄ ነው። ሁለተኛ በየቦታው ያለው ግጭት የፖለቲካ ፍላጎት ግጭት እንጂ ሌላ ባህሪ የለውም። ፖለቲካችን ሲወርድ ሲዋረድ የመጣው በልዩነት ላይ ኢንቨስትመንት የነበረበት ስለሆነ የኢንቨስትመንቱ ውጤት የልዩነት ፖለቲካ ውጤቱ ምን እንደሆነ ለመረዳት የሚያስችል ቁመና ላይ የደረስንበት ስለሆነ ይሄ እንደ ትልቅ ትምህርት ሊወሰድ ይገባል። ለወደፊቱም የሕዝቡን አንድነትና ወዳጅነት ማረጋገጥ እንዳለባቸውም ተናግሯል። አንድነታችንን ሕዝባችን የማቀራረብ አንድ የማድረግ ጉዳይ የቀጠናውን ጸጥታ የማስፈኑን ተግባር ጀመር ነው እንጂ አልጨረሰውምና እሱ ላይ ጠንክረን መስራት እንዳለብን እንደ ክልል ጸጥታ ቢሮ እረዳለሁ። በሁለተኛ ደረጃ ሀገራችን ተልኮ አላት፣ ራዕይ አላት ብዙ ግቦችን አስቀምጣለች። በጉዞ ሂደት ደግሞ ጊዜያዊ እና መካከለኛ እድሜ ያለው እክሎች ሊገጥሟት ይችላሉ። እነዚያን ችግሮች እንዴት ማለፍ እንዳለብን ማወቅ ይጠበቅብናል። እሱን ለማለፍ የምንችለው ደግሞ አንድነታችን ስጠናከር ነው። የስዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞም ህዝቡን ሰላም የምናሳጣው እኛ ፖለቲከኞችና በጸብና በብጥብጥ ገንዘብ የሚሰሩ እኩያን ናቸው ሲሉ ተደምጠዋል። ህዝባችን ግን ወንድም ህዝብ ነው። አሁን እዚህ የተገኘን ከኦሮሚያም፣ ከደቡብ ክልልም ከወላይታ ዞንም እንደዚሁ ከስዳማም ተሰባስበን ትንሿን ኢትዮጵያ ፈጥረናል። እኛ ስንቀራረብ ሲቀራረብ አይተናል። እኛ ስናለያየው ስናናክሰው ደግሞ እንደዚሁ የጥፋት ኃይል ሲሆንም ተመልክተናል። በመሆኑ ምን መራ ሰዎች በሁሉም ዘርፍ ያለን የጸጥታውም፣ የፖለቲካውም አመራር የጎሳና የባህላዊ አስተዳደሮችንም ጨምረው የሃይማኖት መሪዎችን ጨምሮ የምንመራበት አግባብ ላይ አሁን አገራችን የደረሰችበት ግጭት የሰለቻት መሆኑን ሰላምና አንድነት ሕዝባችን የፈለገ መሆኑን እስካሁን በመጣንበት በሶስት ዓመታት በተለይ ባለፈው አንድ ዓመት ወዲህ ያለው ሁኔታ በማየት ለጊዜው የሚመጥ ዘመኑን የዋጀ ብቁ አመራርና ብቁ መሪ ሆነን መገኘት ይኖርብናል ብዬ አስባለሁ። አቶ ደስታ አሁን ወቅቱ ሁሉም ለላቀ ተልእኮም የሚዘጋጅበት ወቅት ነው ሲሉም ተናግሯል። ለዚህም በህዳሴ ግድብ ላይ የሚደርሰው ጫና ጫናም የቅጥናው የጂኦፖለቲክስ ምስቅልቅሎችና የውስጥና የውጭ ያሏቸው ጠቅሷል። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞን ጨምሮ የሶስቱ ክልል የጸጥታ አካላት የሲዳማ የዘመን መለዋወጫ ጨምባላላ በዓል በሚከበርበት ጉድማ ላይ አደባባይ ችግኝም ተክለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም